የወጣቶች ዓለም ለሚያጨስ አልኮል ለሚጠጣ ወይም ጨለማ ለሚፈራ ሰው የዋሻ ተመራማሪ መሆን ከባድ ነው ይላል የዛሬው እንግዳችን። ጤና ይስጥልኝ ውድ ወጣቶች ዓለም ዝግጅት ተከታታዮች የ29 ዓመቱ ናስር አህመድ ከዚህ ቀደም ያደረጋቸው ቃለመጠየቆች ሀሳቡን በደንብ መግለጽ እንዲችል በኦሮምኛ ወይም በእንግሊዝኛ ቋንቋዎች እንደነበሩ ነግሮናል። ዛሬ ደግሞ በአማርኛ የመጀመሪያውን ቃለ መጠይቅ ከኛ ጋር አድርጓል። መልካም ቆይታ። ኢትዮጵያ ውስጥ ስለ ዋሻ በማጥናት የመጀመሪያው ባለሙያ እንደሆነ የሚናገረው ወጣት ናስራ አህመድ ወደዚህ ሙያ ከገባ አስር አመት አለፉ። በእነዚህ አመታት ያገኛቸው የተፈጥሮና ሰው ሰራሽ ዋሻዎች ከ አራት መቶ በላይ ደርሰዋል። እስካሁን ወደ ሶስት መቶ ሀያ ስምንት ዋሻዎች አገኝቻለሁ። የተፈጥሮ ዋሻ እና ይሄ ማልሜድ ወደ ሰማኒያ ሁለት ዋሻ አገኝቻለሁ ሌላም የዋሻ ድንጋዮች ወደ አንድ መቶ ሀያ ስምንት አገኝቻለሁ እስካሁን። አሁንም ግን ልዩ የሚለው ዋሻ ከአራት አመት በፊት በስሙ የተሰየመው የናሲወል ዋሻ ነው። እሱ ዋሻ በጣም ሶስት መቶ ሀያ ስምንት ውስጥ የሚታየው ብዙ አተራክቲ የሚያደርገው በአንድ ዋሻ ውስጥ ነው የምታገኘው። ይሄ ዋሻ ምስራቅ ሐረርጌ ዞን መልካ ባለው ወረዳ ውስጥ ነው የሚገኘው። ይህ ዋሻ ትገባ ኢንተራንስ ወይም ይሄ በር ላይ ትንሽ ነው፣ በጣም አስቸጋሪ ነው ግን ከ ሰላሳ አንድ ሜትር በኋላ ወደ ሁለት መቶ ሜትር እንደዚህ ስፋት በጣም ቆንጆ ነው። ይሄ ይህ ዋሻ ማለት ነው። ይህ ብቻ አይደለም፣ ይህንንም ቦታ የቱሪስት መዳረሻ ለማድረግ እየተሰራ እንደሆነ ገልጾልናል። አሁን መንገድ ሶስት ወር ሙሉ መንገድ እየሰራ ነው ያለው። ድሮ ተኩማ ፕሊሱማ የምትባለው ቀበሌ ሁለት ሰዓት ነው የምትሄደው፣ ዋሻ ወደ ዋሻ ለመድረስ አሁን ወደ ስድስት ነጥብ አምስት ኪሎ ሜትር መንገድ ሰርተን መኪና ራሱ ወደ ዋሻ ድረስ ነው የሚደርሰው። ይሄ መንገድ አሁን ጨረሰናል። የሚቀረው ከዚህ በኋላ ይሄ ዋሻ ውስጥ አንድ አንድ ነገር ማስተካከል ነው። ቻናሲሆን ዋሻ ከሁሉም ልዩ ነው እሱ። ይሄ ሳይንቲፊክ ኮንዘርቬሽን አለው ማለት ነው። ሁለተኛ ላይ ራሱ አትራክቲቭ ነው ይሄ ዋሻ። ሶስተኛ ላይ ይሄ ዋሻ የሚገኘው ጋራ ላይ ይሄ ኒያላ ማውንቴን ሄደን ደን ነው ያለው። ሶስት ነው የሚታየው ይሄ ናስል ዋሻ። ስለዚህ በአራት ወር ጨርሰን ይሄ የሚያስፈልገው፣ እዚያ አካባቢ ሎጅም የለም ይሄ የባህላዊ ቤቶች እዛ ሰርተን ከአራት ወር ወይም የመስከረም ላይ የዓለም ቱሪዝም ቀን እንደ ኦሮሚያ የሚከበረው እዛ ውስጥ ለመከበር ነው ያሰብን የሰራን ያለን። ዋሻ የሚበዛባቸው የኢትዮጵያ አካባቢዎች ወደ ምስራቅ አረርጌ ምዕራብ ባሌና አርሲ አካባቢዎች እንደሆኑ የነገርን የዋሻ ተመራማሪ የዋሻዎቹ አይነትና ውበትም እንደ መሬት አቀማመጡ እንደሚለያይ ያስረዳል። ጂኦግራፊካሊ ስታይ ጂኦሎጂካሊ የተለያዩ ዋሻዎች ነው ያለው። ይሄ ብዙ ጊዜ ዋሻ ያለው ወደ ላሚስቶን አካባቢ ነው ያለው። ይሄ ላሚስቶን ብዙ ጊዜ ያለው ወደ ምስራቅ ሐረርጌና ምዕራብ ባሌ አርሲ፣ እዚህ አካባቢ ነው ብዙ ዋሻዎች የላሚስቶን የተፈጠረው ቆንጆ ቆንጆ ዋሻዎች ወደ ከአንድ መቶ ሜትር እስከ አስራ አምስት ነጥብ አምስት ኪሎ ሜትር የሚሄዱ የሚገኘው ይሄ ላይምስቶን ያለው ዋሻ ነው። ሌላ ቦታም አለ። ወደ ትግራይም አለ፣ ወደ አማራም ወደ ኦሮሚያም ወደ አሁን ወለጋም፣ ሸዋም ሁሉም አለ። ግን የተለያየ ዋሻቸው ነው ያለው ጂኦሎጂካል። አሁን ወደ ይሄ ሶር ፏፏቴ ስታይ ዋሻ አለ። ራሱ ደንቀዋጭም ይሄ ሸዋ ያለውም ይሄ ከፏፏቴ ጋር የሚፈጥረው ያለ እሱ ብዙ ጊዜ ዋሻ ማለት ትንሽ ይከብዳል። ስለዚህ ዋሻ የሚገኙ ብዙ ጊዜ ወደ ከኦጋዴን ጀምሮ ወደ ሐረር ጅጅጋ፣ ሐረር እንደዚህ አርሲ ባሌ ነው ብዙ ጊዜ ዋሻዎች የሚገኙ አብዛኞቹ የአውሮፓ ዋሻዎች የቱሪዝም መዳረሻ ሆነው የተዘጋጁ ናቸው የሚለውን አስር ኢትዮጵያ ውስጥ እስካሁን የተገኙትን በአምስት ዘርፎች ከፍሎ ተንትኗል። አንዱ የሜዲሲን ዋሻ አለ። ኢንዱስትሪያል ዋሻ አለው። ማይኒንግ ዋሻ ነው ያለው። ፊዚዮቴራፒ ዋሻ አለው። ቱሪስት ዋሻዎች አሉ። እስካሁን ጥላት እኮ ከሶስት መቶ ሀያ ስምንት ውስጥ ነው የተለያዩ ግን በጣም ቆንጆ ዋሻ የምትለው ናሲዮል ዋሻ እና ኦሮሞ ዋሻ ነው። እሱም ምስራቅ ሐረርጌ ዞን ናሲዮል ዋሻ መልካ በሎ ሲሆን ያኛ ጉርሱም ኮንዱዶ ማውንቴን ታች ነው ያለው። ስለ ዋሻ ጥናት የሚያደርገውና ስፒሊዮሎጂ የሚለው ሙያ ትምህርት እንኳን ኢትዮጵያ ውስጥ አፍሪካ ውስጥም የለም የሚለውን አስር ይህንን ከልጅነቱ አንስቶ ፍቅር ያደረበትን ሙያ ለመማር ወደ ፈረንሳይ ከመሄዱ በፊት በቅድሚያ በኦንላይን ጣሊያን ሀገር ነበር የተማረው። ኢትዮጵያ ሆኖ ወደ አውሮፓ ለመሄድ ራሱ በጣም ከብዳል። ብዙ ነገር ፕሮሰሶች አሉ። መጀመሪያ የተማርኩ ይሄ አባቴም ይሄ ሐኪም ነው። እሱም በሱ ቦታ ይፈልጋል፣ እንደሱ መሆን። የእኔ ፍላጎት ግን የናሽናል ጂኦግራፊ ባለሙያ ነው። ከዛ በኋላ ሰርች ሲያደርግ ኢንተርኔት ላይ ይሄ ስፒሊዮሎጂ የሚለው አገኘው። ከዛ በኋላ የት ሀገር፣ የት ነው የማስተምረ ብዬ ስጠይቅ ፈረንሳይም አይቻሉ። ከዛ በኋላ ጣሊያን ነው በዲስታንስ ጀመርኩ። ሶስት አመት በዲስታንስ ስማር ስፒሊዮሎጂ አልቢኖ ኢታሊያ ነው የሚለው ኢንስቲትዩት ከዛ ስጨርስ ወደ ሀገር እዚህ ስራ ጀመርኩ፣ ኦሮሚያ ባህልና ቱሪዝም። ከዛ ውስጥም ወደ ፈረንሳይ ሊዮን ሁለት አመት ነው የተማርኩ ስፒሊዮሎጂ ማለት ነው። ስለዚህ እንደዚህ እንደዚህ ብዬ ነው ውጭ ሀገር የተማርኩ። ምስራቅ ሐረርጌ ኮምቦልቻ ወረዳ ተወልዶ ያደገውን አስር ፈረንሳይ ሀገር ሲማር ያየውና ለሳምንት ያህል ጥናት ያደረገበት አንድ ዋሻ ግን በጣም የማረከው ነበር። ልዩ የሚያደርገው ሶዳ ስትሮ የሚለው ቀጭን ይሄ ጁስ ቱቦዎች አለለም። ይሄ ጁስ ሲጠጣ በቀጭን ቱቦች ስለዚህ ይሄ ዋሻ በጣም ቆንጆ ነው። ላይት ሳይገባ ሳውንድ ሲስተም ሳይገባ ይሄ ራሱ እንደ ሲታይ በጣም ቆንጆ ነው። ውጭ ሀገር ሲታይ የተለያዩ ላይት ሲስተም ይጠቀማሉ እነሱ ውጭ ሀገር እኛ ሀገር ስለ ዋሻ ራሱ እኔ ከጀመረ በኋላ ነው። ዋሻ ዋሻ የሚለው ሲሙ ከመሬት የተነስቶ ነው። ድሮ ዋሻ ሶ ጥናት ሲያደርግ ይሄ ይሄ አብደዋል ዋሻ ውስጥ የሚሄደው ብዙ ነገር ነው የሚናገሩ የኛ ሰዎችም ሰጡ። ስለዚህ ይሄ ዋሻ ልጅው ነው በቃ አፍሪካ ውስጥም አታገኝም። እንግዲህ ያው ከልጅነትህ አንስቶ ለዚህ ሙያ ፍቅር እንዳደረብህ ገልጸሃል። ከጀመርክም ጊዜ አንስቶ አሁን እንደገለጽከውም ፈተናዎች ነበሩት፣ ለምን ዋሻ ውስጥ ይገባል የሚለውና፣ እንዴት ነው ሌሎች ወጣቶችን ወደዚህ ሙያ ፍቅር እንዲያደርባቸው ማበረታታት የሚቻለው? ጊዜ ዋሻ ሁሉም ባለሙያ መሆን አይችልም። ዋሻ ውስጥ ጥናት ስታደርግ ብዙ ነገር ፈተናዎች አሉ። አሁን ዋሻ ውስጥ ኦክሲጂን ብዙ ጊዜ አታገኝም። አንዳንድ ዋሻ በጣም ይሞቃል። ይሄ ብዙ ጊዜ ሰዎች የአሁን ወጣቶችም ሆነ ትልቆችም ሲሆን ዋሻ ይሄ አሁን አልኮል የሚጠጣ ስጋራ የተለያዩ ሱስ ያለው ዋሻ ውስጥ ማጥናት ጥናት ማድረግ አይችልም። ሌላ ድፍረት መሆን አለበት። የባሻ ልነት ነው ለሚመስለው ዋሻ ውስጥ ስትገባ ብዙ ነገሮች አሉ። ዘንዶች አሉ፣ ይሄ እንስሳት አለ፣ ይሄ ጂፕ ብዙ ነገር ታገኛለህ የባሻ ውስጥ። ስለሆነም በተግባር ለሚደረገው የዋሻ ምርምር ወጣቶች ዝግጁ መሆን እንደሚጠበቅባቸውና የናሽናል ጂኦግራፊ ዘገባዎችን እንዲከታተሉ ናስር ይመክራል። አራት ሰዎች ለምርምር ዋሻ ሲገቡ ሌሎች አራት ሰዎች ውጭ ሆነው እንደሚጠብቁ የገለጸልን ናስር አዲስ ዋሻዎች ውስጥ አንዴ ሰዎች መግባት ሲጀምሩም እንስሶቹ ከዚያን ጊዜ በኋላ ከዋሻው እንደሚሸሹ ሊታዘብ ችሏል። ናስር በውጭ አገር ቆይታው ስለ ዋሻ በማጥናት የገንዘብና የእውቅና ተሸላሚ ነበር። ቢሆንም ባለፉት ሰባት ዓመታት ኢትዮጵያ ውስጥ ያገኛቸው ሶስት እውቅናዎች ይበልጥ ያኮሩታል። ብዙ ጊዜ እኔ ዋሻ ጥናት ዋሻ ብቻ ሳይሆን እኔ በጣም ነው የሚጽፈው መጽሐፍ ብዙ ጊዜ ይጽፋለሁ እስካሁን አሁን ባለፈው አመት ኬቭስ ኢን ኦሮሚያ የሚለው መጽሐፍ ሶስት መቶ ሀምሳ ፔጅ ያለው መጽሐፍ የዋሻ ብቻ የመጀመሪያ ዋሻ መጽሐፍ ኢትዮጵያ ውስጥ እኔ ነው የጻፈው። ሽልማት አገኝቻለሁ። አወርድም ሁለት ሺህ ሀያ ሁለት ላይም አሁንም በዚህ አመት ሁለተኛ ሽልማት አገኝቻለሁ። ሶስተኛ ላይ ዩኒቨርሲቲ መርቱን ላይም ኦሮሚያ ትራቪል ጋይድ ቱ ሳውዘን ወስተርን ኦሮሚያ ኮፊ ንደ ፎረስ የሚለው መጽሐፍም ላይ ተመርቆ ነበረ ሽልማትና አገኝቻለሁ ሶስት ማለት ነው እስካሁን። ናስር አብዛኛውን ጊዜውን ከቢሮ ይልቅ ወደ ገጠራማ የሀገሩ አካባቢ በመጓዝ ዋሻ ፍለጋ ቢያሳለፍ እንደሚመርጥ ገልጾልናል። ከአመቱ ውስጥ ቢሮ የምቀመጠው ለሁለት ወራት ያህል ብቻ ቢሆን ነው የሚለው ናስር ይህንን የወጣትነት ጊዜውን በስራና በሚወደው ነገር ማሳለፍ መቻሉ ያስደስተዋል። ብዙ ሰው የኔ ድምፅ ሲሰማ ትልቅ ሰው ነው የሚመስለው። እኔ ገና ወጣኝ ነኝ። ገና ብዙ ነገር የሚሰራ ስራዎች አለኝ። ስለዚህ እንደፈለገ የመሄድ መፍትሄ የሚታያገኘው ቻንስ ትሆን ብዙ ጊዜ ለግል ህይወት ገና ጊዜ ያለኝ የሚለውና እስካሁን ኢትዮጵያ ውስጥ ከሶስት መቶ ሀያ ስምንት ዋሻዎች በላይ ማግኘቱን የገለጸልን የዋሻ ተመራማሪ ናስር አህመድን ነበር በዛሬው የወጣቶች ዓለም ዝግጅት ያደመጣችሁት። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።